የ28ቱ የአውሮፓ ሕብረት አባል ሀገሮች የውጭ ጉዳይ ሚኒስትሮች ስብ መሪና የህብረቱ የውጭ ጉዳይ ኃላፊ ወይዘሮ ፌዴሪካ ሞጎሮኒ በሰጡት መግለጫ እንዳብራሩት የጸረ ሽብር ዘመቻውን በምዕራባዊ ባልካን ሀገሮች በሳህልና በአፍሪካ ቀንድ በመሳሰሉ አካባቢዎች ጭምር ለማስፋት እየተሰራ ነው። አንዳንዶቹ አካባቢዎች በኒስ ከደረሰው ጥቃት ጋር የሚገናኙ ባይመስሉም የጸረ ሽብር ትግሉ ግን ሰፊና በሁሉም አካባቢዎች መሆን እንዳለበት ሚኒስትሮቹ ያመኑበት መሆኑን የውጭ ጉዳይ ኃላፊዋ በመግለጫቸው አስረድተዋል። የአሸባሪነትን ምንጭ ለማድረግ ሚኒስትሮቹ ሁሉ አቀፍ ስራና ትግል የሚያስፈልግ መሆኑን አምነውበታል። በኒስ ብቻ ሳይሆን በሌሎችም የዓለም ክፍሎች ከዳካር እስከ ባግዳድ እና እንዲሁም በሌሎች ከተሞች በተደጋጋሚ የደረሱት ጥቃቶች የሚያረጋግጡት አሸባሪነት የሁሉም ስጋት መሆኑን ነው። ስለዚህ የጋራ አቋምና ስልት ነው የሚያስፈልገው በማለት ራሱን እስላማዊ መንግስት ከሚለው ቡድን ጋር በጥምረት ከሚዋጉት አገሮች ሚኒስትሮች ጋርም በቅርቡ በዋሽንግተን ተገናኝተው እንደሚመክሩ አስረድተዋል። ሚኒስትሮቹ ባለፈው አርብ በቱርክ የተሞከረውን የመፈንቅለ መንግስት ሙከራም በማውገዝ በዴሞክራሲያዊ ምርጫ ከተወከለውና ከህጋዊ መንግስት ጋር ያላቸውን አንድነት ገልጸዋል። የመፈንቅለ መንግስቱን ሙከራ በማውገዝ በኩል የ28ቱ አባል አገሮች አንድነታቸውን አሳይተዋል። ከዚሁ ጋር ግን በቱርክ ህግና ስርዓት እንዲከበርም ሚኒስትሮቹ ለቱርክ መንግስት ጥሪ አቅርበዋል ብለዋል ወይዘሮ ሞጎረኒ። የተቃጣባቸውን መፈንቅለ መንግስት ያከሸፉት የቱርክ ፕሬዚዳንት ሚስተር ሬሲፕ ጦይብ ኤርዶሃን ስልጣናቸውን ለማጠናከር መጠነ ሰፊ እርምጃ መውሰድ እንደጀመሩ እየተገለጸ ነው። እስካሁን ከዘጠኝ ሺህ በላይ ወታደሮችና የአስተዳደር ሠራተኞች፣ ሰባ ሰባት የክፍለ ሀገር ገዢዎችና ከ8,000 በላይ ፖሊሶች የታሰሩ ወይንም ከስራቸው የታገዱ መሆኑን ከቱርክ የሚወጡ ዘገባዎች እየገለጹ ነው። በቱርክ ተነስቶ የነበረው የሞት ቅጣትም እንደገና በህገ መንግስቱ እንዲካተት በአንዳንድ ወገኖች ጥያቄ መቅረቡ ቱርክን ከዴሞክራሲያዊ ጎዳና እንዳያስወጣት ስጋት ፈጥሯል። በተለይ የሞት ቅጣትን የመመለሱ ጉዳይ ቱርክ በአውሮፓ ህብረት ለመታቀፍ ያላትን ህልብ የሚያጨልም መሆኑን የውጭ ጉዳይ ኃላፊዋ ወይዘሮ ሞጎሮኒ በመግለጫቸው ጠቅሰው በአሁኑ ወቅት ግን ህብረቱ ቱርክ ከገባችበት የፖለቲካ ቀውስ እንድትወጣ አዎንታዊና ወዳጃዊ ድጋፍ እያደረገ እንደሆነ ተናግረዋል። ምን ተጨባጭ እርምጃ እየተወሰደ እንደሆነ ተጠይቀው ሲያብራሩም በዚህ ወቅት እያደረግን ያለ ነው፣ አጋሮቻችን ዩኤስ አሜሪካን ጨምሮ የሚወስዷቸውን አቋሞች ማቀናጀትና የህብረቱ አገሮችን በቱርክ ላይ ተመሳሳይ አቋም እንዲያራምዱ አንድነታቸውን ማጠናከር ነው በማለት በዚህ መሰረትም እስካሁን ከሁሉም አቅጣጫ ተመሳሳይ መልእክቶች የተላለፉ መሆኑን አስታውቀዋል። ሚኒስትሮቹ ህብረቱ ከቻይና ጋር በሁለትዮሽና በዓለም አቀፍ ጉዳዮች ተባብሮ ለመስራትና ይበልጥ ለመተባበር ያወጡትን አዲስ የቻይናና የአውሮፓ ህብረት ስትራቴጂም ድጋፍ የሰጡት መሆኑ ተገልጿል። አዲሱ የቻይናና የህብረቱ ስትራቴጂያዊ አጋርነት በተለይ በሁለቱ ወገኖች ያለውን ንግድ በማሳደግ ስራ ለመፍጠርና የህብረቱን ኢኮኖሚ ለማሳደግ የሚረዳ ነውም ተብሏል። ሚኒስትሮቹ በሶማሌም ላይ ተነጋግረው በቅርቡ የሚደረገው ምርጫ ለአገሪቱ መረጋጋትና ሰላም ጥሩ አጋጣሚ መሆኑን በመጥቀስ የሽግግር መንግስቱና ሌሎች ባለድርሻ አካላት ምርጫው ግልጽና ትክክለኛ ሆኖ በሚፈጠረው መንግስት ላይ የህጋዊነት ጥያቄ የማያስነሳ እንዲሆን ጥረት እንዲደረግ አሳስበዋል። ብሪታንያ ከህብረቱ ለመውጣት ባለፈው ወር በተካሄደው ህዝበ ውሳኔ መወሰኗ የሚታወስ ቢሆንም የውሳኔው ተግባራዊነት ግን ገና ያልተጀመረ በመሆኑ አዲሱ የውጭ ጉዳይ ሚኒስትር ሚስተር ቦሪስ ጆንሰን አገራቸውን በመወከል በስብሰባው ተገኝተዋል። ሚስተር ጆንሰን ብሪታንያ ከህብረቱ እንድትወጣ ለተሟገተውና ለተሳካለት ቡድን ዋና አፈ ቀላጤ በመሆን ጠንክረው የተሟገቱ ብቻ ሳይሆን በህብረቱ ላይም አወዛጋቢ ትችቶችን በመሰንዘር ይታወቃሉ። ገበያው ንጉሴ ለዶቼ ቬሌ ራዲዮ፣ ብራስልስ